ከባድ መሳሪያ ጥቃትም ነበረ። እሱ ጋር ተያይዞ ሰዎች ሞተዋል። ቤቶችም የተጎዱ ቤቶችም እንዳሉ መረጃ አለን። የመንገድ መዘጋቶች ስጥጫዎች እንዳሉ መረጃዎች አሉ። ሙሉ መረጃ ሲኖረን እንደዚሁ አስፈላጊ የሆነ መግለጫ የሚሆን ኢንተርቨንሽን ይኖረናል። በአማራ ክልል የሰብአዊ መብቶች ኮሚሽን የክትትልና ምርመራ ዲሬክተር አቶ አለሙ ምህረቱ ናቸው። ዝርዝሩን የዕለቱ አቪርስ ይመለከተዋል። በአርበኞች የድል በዓል መታሰቢያ ኢትዮጵያውያን አንድነታቸውን እንዲያሰኑ የሚል ጥሪ ቀረበ። የዚህም ዘገባ ደርሶናል፤ በመጽሔቱ ክፍለ ጊዜ ይቀርባል። ኮቪድ-19 ለዓለም አስጊ የጤና ችግር መሆኑ አበቃ፣ የዓለም ጤና ድርጅት እንዳለው። ዝርዝሩን ቆየት ብለን እናሰማችኋለን። አርብ ሚያዝያ 27 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ሲድራክ ፍራንክሊን ለስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜና የሚያሰማን ደግሞ እንግዲ ወልዴ ነው ከምሽቱ አራት ሰዓት ከልዩ ልዩ ክርብሮቻችን ጋር አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዶልን ነኝ። የጀርመኑ መራሄ መንግስት ኦላፍ ሾልዝ የአፍሪካ ህብረት ቡድን ሀያ የተባለውንና በኢኮኖሚ የበለጸጉ ሀገሮችን ስብስብ መቀላቀሉን እንደሚደግፉ አስታውቀዋል። አፍሪካን በመጎብኘት ላይ ያሉት ሾልዝ እንዳሉት አቋማቸው ለአጉሪቱ በውስጡ ላሉት አገሮች እና እያደገ ለመጣው የአገሪቱ ህዝብ ካላቸው ክብር የመነጨ ነው። ሾልዚን ያስታወቁት ትናንት በአፍሪካ ጉዟቸው የመጀመሪያ በሆነችው ኢትዮጵያ የሚገኘውን የአፍሪካ ህብረት ዋና መስሪያ ቤት በጎበኙበት ወቅት ነው። በአፍሪካ ሰላምና ጸጥታን ለማስፈን በሚደረገው ጥረት ጀርመን የበኩሏን ማድረግ እንደምትሻም ሾልዝ አስታውቀዋል። ሾልዝ የአራት ቀናት የምስራቅ አፍሪካ ጉዟቸውን በመቀጠል ዛሬ ኬንያ መዲና ናይሮቢ ገብተው ከፕሬዚዳንት ዊልያም ሩቶ ጋር ተገናኝተዋል። ሁለቱ መሪዎች የኢኮኖሚ ግንኙነትን በተመለከተ እንዲሁም በአገሪቱ እየተካሄዱ ባሉ ግጭቶች ላይ እንደሚወያዩ ይጠበቃል። በሱዳን መዲና ካርቱም እና በሌሎችም አካባቢዎች ከባድ ውጊያ በቀጠለበት ሁኔታ እርዳታ ለማድረስ መቸገሩን የዓለም የምግብ ፕሮግራም ትናንት አስታውቋል። በርካታ የተኩስ ማቆም ስምምነቶች ተግባራዊ ሳይሆኑ ቀርተዋል። በሱዳን የምግብ ፕሮግራሙ ቃል አቀባይ ሌኒ ኬንዝሊ እንዳሉት ጦርነትን ሸሽተው አንጻራዊ ሰላም ባሉባቸው አካባቢዎች ለሚገኙ ሰዎች ምግብ በማደል ላይ ናቸው። ኬንዝሌ ከሚገኙበት ጀርመን ለቪኦኤ በላኩት የጽሑፍ መልእክት ፕሮግራሙ ለ384,000 ሰዎች የምግብ እርዳታ ለማድረስ ዕቅድ መያዙን አስታውቀዋል። ይህም ወደ ከሰላ፣ ገዳሪፍ እና ነጭ አባይ ክልል እንደሚላክ ተናግረዋል። ኬንዝሌ አክለው እንዳሉት እየተካሄደ ባለው ከፍተኛ ውጊያ ምክንያት በሚሊዮን የሚቆጠሩ ሰዎች በሕይወት ለመቆየት በሚጥሩባቸው አካባቢዎች እርዳታ ለማድረስ አስቸጋሪ ሆኗል። በሱዳን እየተፋለሙ ያሉት የአገሪቱ ሰራዊት እና የፈጥኖ ድራሽ ኃይል መሪዎች የሆኑት ሁለት ተቀናቃኝ ጄኔራሎች በተደጋጋሚ ተኩስ ለማቆም ቢስማሙም ተግባራዊ ሳያደርጉት ውጊያውን ቀጥለዋል። የምግብ ፕሮግራሙ ቃል አቀባይ ሁለቱ ወገኖች ለረድኤት ወኪሎች የደህንነት ዋስትና ሰጥተው እርዳታ እንዲደርስ እንዲያደርጉ ጥሪ አድርገዋል። ሚያዝያ ሰባት በጀመረው ውጊያ ምክንያት በመቶ የሚቆጠሩ ሰዎች ሲሞቱ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደሚለው ደግሞ 128 ሺህ ሰዎች ሱዳንን ለቀው ወጥተዋል። በሚቀጥሉት ሳምንታት ዘጠኝ መቶ ሺህ የሚሆኑ ሱዳናውያን ወደ ጎረቤት ሀገሮች ይሰደዳሉ ተብሎ እንደሚጠበቅ የስደተኞች ኮሚሽኑ አስታውቋል። በሩዋንዳ ሰሞኑን የጣለው ከባድ ዝናም ባስከተለው ጎርፍ እና የመሬት መንሸራተት የሞት ሰዎች ቁጥር 130 መድረሱ ታውቋል። ተራራማ በሆነችው ሩዋንዳ ከብዙ ዓመታት በኋላ የደረሰ ነው በተባለው አደጋ በሺ የሚቆጠሩ ዜጎች ያለመኖሪያ ቤት ቀርተዋል። የኪቩ ሐይቅ በሚገኝበት ምዕራባዊ አውራጃ በተለይ ከፍተኛ አደጋ እንደደረሰበት ታውቋል። በመሬት መንሸራተቱ የተፈጠረው የጭቃ ጎርፍ ቤቶችን ሲያወድም፣ መንገዶችን ሲዘጋ፣ ሌሎች መሰረተ ልማቶችንም አውድሟል። ልጄን ድንጋይና አለት ውስጥ ተቀብሮ ያገኘሁት ሆስፒታል ስንደርስ ሕይወቱ አለፈ ስትል አኖንሲያታ የተባለች ወላጅ ለኤፍፒ ዜና ወኪል ተናግራለች። ለቤተሰቤ ከባድ ወቅት ነው። ሌላው ልጄም ጭንቅላቱ ክፉኛ ተጎድቷል። ይተርፋል ብዬ ተስፋ አደርጋለሁ ስትል አክላለች። አንድ አባትና ባለቤቱ ልጆቻቸውን ሲጣሩ ቢውሉም እንዳልመለሱላቸውና ከቆይታ በኋላ ሁሉም ሞተው እንዳገኟቸው ለኤኤፍፒ ተናግረዋል። አምስት ሺህ አንድ መቶ የሚሆኑ ቤቶች በአደጋው መውደማቸውንና ሁለት ሺህ አምስት መቶ የሚሆኑት ደግሞ ጉዳት እንደደረሰባቸው ለማወቅ ተችሏል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዋይት ሃውስ ብሔራዊ የጸጥታ አማካሪ ጄክ ሰልቨን በሳምንቱ መጨረሻ ወደ ሳዑዲ አረቢያ አቅንተው አገሪቱ ከእስራኤል ጋር ያላትን ግንኙነት ስለምታሻሽልበት መንገድ ከሪያድ መሪዎችን ጋር እንደሚመክሩ ታውቋል። ሰልቨን ጉዞ እንደሚያደርጉ ያስታውቁት የቅርብ ምስራቅ ፖሊሲ የተሰኘው ተቋም በትናንትናው ዕለት ባዘጋጀው አንድ ሲምፖዚየም ላይ ነው። የተባበሩት አረብ ኤሚሬትስ እና የህንድ ተወካዮችም ወደ ሳዑዲ አረቢያ በመጓዝ በኒው ደሊ እና በባህረ ሰላጤው አገሮች መካከል እንዲሁም በአሜሪካና በተቀረው የቀጠናው አገሮች መካከል ስለሚኖር አዲስ ትብብር እንደሚመክሩ ሰልቨን በተጨማሪ አስታውቀዋል። ሰልቨን በሪያድ ከህንድ እና ከተባበሩት አረብ ኤሚሬትስ አቻዎቻቸው ጋር እንደሚገናኙ ይጠበቃል። በእስራኤል እና በሳዑዲ መካከል ያለው ግንኙነትን ለማሻሻል ፍላጎታለን የመጀመሪያው ተጨባጭ ውጤትም የታየው በባይደን አስተዳደር ጥረት ነው። ይህም በሳዑዲ የአየር ክልል ላይ የእስራኤል የመንገደኞች አውሮፕላን እንዲበራ አስችሏል ሲሉ ተናግረዋል። ሰልቨን በመጨረሻም ግባችን ግንኙነቱን ሙሉ ለሙሉ ማሻሻል ነው፣ ይህም የአሜሪካ ብሔራዊ ደህንነት ፍላጎት ነው ሲሉ አክለዋል። ከእስራኤል በቀጥታ ወደ ሳዑዲ አረቢያ የሐጅ መንገደኞች በረራ እንደሚጀምር የባይደን አስተዳደር ባለፈው ዓመት አስታውቆ ነበር። በእስራኤልና በፍልስጤም የሚገኙ የእስልምና እምነት ተከታዮች የመካ ጉዟቸውን የሚያደርጉት በሦስተኛ አገራት በኩል ነው። ካለፈው ሦስት ዓመት ወዲህ የእስራኤል አየር መንገዶች የሳዑዲ አረቢያን የአየር ክልል አልፈው ወደ ተባበሩት አረብ ኤሚሬትስና ባህሬን እንዲበሩ ሪያድ ፈቅዳለች። በመጨረሻም አድማጮች፣ የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነር መሪ ተዋጊዎቻቸው በዩክሬን የምትገኘውን ባክሙት ከተማን ለቀው እንደሚወጡ ዛሬ አስታውቀዋል። የዋግነር መሪ የሆኑት የፍጌኒ ፕሪጎዚን እንዳሉት ከአምስት ቀናት በኋላ ተዋጊዎቻቸው ባክሙትን ለቀሙ የሚወጡት ከባድ ጉዳት ስለደረሰባቸው እና የተተኳሽ መሳሪያ እጥረት ስላለባቸው ነው። የዋግነር ቡድን ለአንድ ዓመት ለሚጠጋ ጊዜ ባክሙትን ለመቆጣጠር ሲጥር ከርሟል። የሩሲያ የመከላከያ ሽሞች በምትኩ መደበኛ ሰራዊት እንዲያሰፍሩም ፕሪጎዚን ጠይቀዋል። በመሳሪያ እጥረት ምክንያት አላስፈላጊ የሆነ እልቂት በወታደሮቻቸው ላይ እንደተከተለ የዋግነሩ ቡድን መሪ አስታውቀዋል። ከፍተኛ ዋጋን ያስከፈለውንና ባክሙትን ለመያዝ በተደረገው ፍልሚያ የከተማዋን ሰማንያ በመቶ መሬት መቆጣጠራቸውን የዋግነሩ መሪ ከሶስት ሳምንት በፊት አስታውቀው ነበር። የዩክሬን ጦር በወሰደው እርምጃ እንዲሁም የሩሲያ የመከላከያ ባለሥልጣናት ትብብር ነፍገውናል በሚል የዋግነሩ መሪ በሚያሰሙት ቅሬታ ምክንያት ባክሙትን ሙሉ ለሙሉ የመቆጣጠሩ ጥረት ሳይሳካ ቀርቷል። አድማጮች ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 27 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን ደግሞ አባየው ገበያው ናት። የቀጥታ ስርጭት ምስልና ድምፅ አቀናባሪው ጆጊል ነው። አሁን በቀጥታ ወደ ምሽቱ አብይረሱ ሰዳችሁ በአርበኞች የድል በዓል መታሰቢያ ኢትዮጵያውያን አንድነታቸውን እንዲያጸኑ የሚል ጥሪ ቀረበ። ዛሬ አርብ ሚያዝያ ሃያ ሰባት ቀን ሁለት ሺ አስራ አምስት ዓመተ ምህረት በአዲስ አበባ የድል ሐውልት ታስቦ በዋለው ኢትዮጵያውያን የድል በዓል ላይ ተገኝተው መልእክት ያስተላለፉት ፕሬዝዳንቷ የኢትዮጵያ የዘመኑ ትውልድ አንድነት በመጠበቅና በማጠናከር ላይ ትኩረት እንዲያደርግ ብለዋል። ፕሬዚዳንት ሳህለወርቅ ዘውዴ ጥሪያቸውን ባሰሙበት ቀን ኢትዮጵያ በተለያዩ ፈተናዎች ውስጥ በምትገኝበት በዚህ ወቅት አርበኝነት ለጽናትና ለድል የሚበቃ በሚል መሪ ቃል በተከበረው በዘንድሮ የአርበኞች ድል በዓል ላይ ያገኘናቸው ተሳታፊዎችም የዛሬው ትውልድ ችግሮችን እንዴት መቅረፍ እንዳለበት ከቀደምቶቹ ልምድ መቅሰም አለበት ነው ያሉት። ለአሜሪካ ድምጽ በሰጡት አስተያየት ኬኔዲ አባተ ተከታትሎታል። ትናንት በጎንደር ከተማ ውስጥ የተቀሰቀሰውን ውጥረት ተከትሎ በአገር ሽማግሌዎች አማካኝነት ዛሬ በተካሄደው ውይይት ላይ ተሳታፊ እንደነበረ ጠቅሶ ስሙን እንዳንገልጽ የጠየቀን አንድ ወጣት የአማራ ፋኖ አንድነት በጎንደር በተባለው አደረጃጀት በኩል በውይይቱ ላይ መሳተፉን ገልጾልናል። የጎንደር ከተማ ከንቲባ የማዕከላዊ ጎንደር አስተዳደር ባለሥልጣናትና ከፍተኛ የመከላከያ ሠራዊት አመራሮች በውይይቱ መሳተፋቸውን ለአሜሪካ ድምፅ የተናገረው ወጣቱ ከተነሱ ሀሳቦች መካከል የተወሰኑትን ዘርዝረዋል። ተደረሰበት አንደኛ በየአካባቢው ያለው አማራ ግድያ እንዲቆም። ሁለተኛ በተለይ እዚህ አካባቢ ያሉ ጀኔራሎች የመከላከያ ሰራዊታቸውን ከው ነው ጎንደር ከተማ ሌሎች ከተሞችም እንዲያወቁ። ሶስተኛ አመታት ያለው ጦር ጦርነቱም ያው ከተነጋገርንበት ሰዓት ጀምሮ ቆሟል። አሁንም እንዲወጣ ትእዛዝ ተሰጥቷል። ያን እንዲደረግ። ሌላኛው በፋኖ አደረጃጀት ላይ ተጽፎ አንን ፓርታል የለም የሚለውን ሀሳብ ያግን ጭንቅላታቸው እንዳያስገቡ። አራተኛ እና ሌላኛው ነጥብ እኛ የክልል መንግስት እጁ በሌለበት ጉዳይ ከፌዴራል በመጣ በግለሰቦች ተልኮ የሚመጣ ኃይል እንዲቆም ትክክለኛ የመንግስት አካል ከሆነ የክልል መንግስት መጥቶ ቁጭ ብለን ትክለት ተነጋግረን ሀሳባችን ተቀብሎን በህዝባችን ሰላም ተረጋግጦ ህዝባችን በሰላም ወጥቶ እንዲገባና ሰላሙ እንዲጠበቅልን ወደ ልማት እንዲሰማራ በተለያዩ የአማራ ክልል ስፍራዎች ያሉ ታጣቂዎችን ያላግባብ በመፈረጅ ማሳደድ ተባብሰዋል። በማህበረሰቡ ዘንድ ስም ያላቸው ሰዎችን የማፈን እንቅስቃሴም ተደርጓል፣ ሲል ክስ የሚያቀርበው ወጣት ትናንት የጎንደር ከተማና አካባቢዋን ለውጥረት የዳረገው እንቅስቃሴ መንስኤም መሰል ቅቡልነት የሌላቸው እንቅስቃሴዎች መሆኑን ይናገራል። የመጀመሪያው የወሎ አካባቢ በተደረገው የፋኖ አደረጃጀት ገብተው በስልስም ሆነ በሌላ አይነት አጋጣሚ በታት ነው በኋላ ነጥ ረከብ ሌላ አይነት ብሎ ፈርጆ ወደ ጫካ በማታደር ጀመሩ። ሸዋ ላይም ጦርነት ጀመሩ። የአማራ ፋኖ አንድነት በጎንደር የተባለው አደረጃጀት አባል መሆኑን የነገረን ይህ ወጣት በክልል ውስጥ ያለው ውጥረት ረግቦ ሰላም እንዲሰፍን ከተፈለገ ለአመታት አከራካሪ የሆኑ ጉዳዮችን ከመፍታት ጀምሮ የቅርብ ጊዜ መንግስታዊ አቅጣጫዎች መስተካከል እንዳለባቸው ይሟገታል። ከፌዴራል ብድብ ብሎ ወደ አማራ ክልል የመጣበት ምንድን ነው? ለዚህ እንኳን መልስ አልሰጡ ሊሆን የሚችለው ያልናቸው። የክልል መንግስት አለን። ለሳምፕል አይደለም መቀመጥ ያለበት። አዲስ ነገር ሲኖር የክልል መንግስት በሰላማዊ መንገድ ያወያይ ህዝባችን። እኛም ለመወያየት ዝግጁ ነን፣ ያወያይ በመወያየት በመነጋገር እናምናለን። ደም መፋሰስ አንፈልግም። የመከላከያ ሰራዊት የደንበር ህይወትን መጠበቅ እንጂ አላማው ወርዶ እዚህ አንዲት ክልል አንዲት ወረዳ የማስቀመጥ አላማም አይደለም ስራውም አይደለም። ይህም እንዲሆን ለጀነራሎች በቀጣይ ተናግረናል። ወጣቱ በቀጣይ ከክልሉ ባለስልጣናት ጋር ውይይት እንዲደረግ በዕለቱ አቅጣጫ መሰጠቱንም አክሏል። በአማራ ክልል የተስተዋለው ግጭትና ውጥረት የጀመረው ከሚያዝያ ወር መጀመሪያ ሲሆን ይህም መንግሥት የክልሎች ልዩ ኃይሎች ፈርሰው ከፌዴራል መከላከያ ኃይሎችና ከፖሊስ ጋር እንዲቀላቀሉ መመሪያ ማስተላለፉን ተከትሎ የመጣ ነው። ይህ ውሳኔ በተላለፈበት የመጀመሪያ ሳምንት ላይ በነዋሪዎችና በፌዴራል ሰራዊት መካከል ግጭት የተስተዋለ ሲሆን በአንዳንድ ቦታዎች ላይ ደግሞ ከአማራ ክልል ልዩ ኃይልና ፋኖ ከተባሉ በክልል ውስጥ ከሚንቀሳቀሱት ወጣት ታጣቂዎች ጋር ግጭት እንደነበረ መዘገባችን ይታወሳል። በፋኖ ታጣቂና በመከላከያ ሰራዊት መካከል በአማራ ክልል ሰሜን ወሎ ዞን ራያ ቆቦ አካባቢ ተቀስቅሶ የነበረው ጸጥታዊ ችግር በርቅ እንዲፈታ በሃይማኖት አባቶችና በአገር ሽማግሌዎች በተደረገው ተደጋጋሚ ጥረት ተፈቶ አንጻራዊ ሰላም መስፈኑን በሚያዝያ አጋማሽ መዘገባችን አይዘነጋም። የአማራ ልዩ ኃይልና ፋኖ በሰሜን ኢትዮጵያ ጦርነት ከኢትዮጵያ መከላከያ ሰራዊት ጎን ተሰልፎ የነበረ ሲሆን፣ ልዩ ኃይሉ በሰብአዊ መብት ጥሰቶች ወንጀል ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ክስ ይቀርብበታል። ጎንደር ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁን ሌላ አዛውንት ትናንት በከተማዋ ተፈጥሮ የነበረውን ውጥረት መነሻ ነው ያሉትን ገልጸውልናል። ዛሬ ያው የፋኖ አባላት ነው መንገዱን የዘጉት። ምንድነው አዘጋጋቸው? በክልሉ የተፈጠረው መዋከብ ፋኖን የማባረር፣ የማደን፣ መሳሪያ የማስወረድ የሚባለው ነገር ይህን በመቃወምና አጠቃላይ ሀገራዊ ይዘታም ያለው ነው። ስታዩ አንዳንድ ያለው ነገሮች እነዚህ በጊዜው የህዋት የሰላም ስምምነትን በግልጽ አለመታወቁ የህወሓት መሳሪያ አወራረድም ግልጽ አለመሆኑ እና ያለው አጠቃላይ የአማራ ችግር የሚል ነገርም አለው። እንደ ዋና ግን አሁን ለምንድነው ፋኖ በህልናው ላይ መከላከያንም ሀገር የሚረዳ ነው። ይህ መዋቀብ ምንድን ነው? መቆም አለበት የሚል ነገር ይዘው ነው በጠዋት ነው። ያው እኛ እንደ ሀገር ሽማግሌ ነው እንጂ የተንቀሳቀስ ነው። መንገዱ ይዘጋ ይዘጋ ምናውቀው ነገር የለም ግን ያው ጠዋት ያ ነገር ተፈጠረ። በከተማ ውስጥ ተኩስ እንደነበረ ከትናንት ጀምሮ መንገዶችና ሱቆችም ተዘግተው እንደነበረ ደግሞ ሌላ አንድ ነዋሪ አረጋግጠውልናል። ያው ግን ተዘጋጋ፣ ሱቁም ተዘግቷል። ማንም ስራ እንቅስቃሴ፣ ሁሉም ነገር የለም ጎንደር ቆመሆን ያለው ጠዋት ከጠዋት ሁለት ሰዓት ተኩል ጀምሮ። በሌላኛው ወገን ተወያይ ናቸው የተባሉትን የመንግስት ተወካዮች አስተያየት ለማካተት ከአማራ ክልልም ሆነ የፌዴራል መንግስት ኮሚኒኬሽን ቢሮ ኃላፊዎች መልስ ለማግኘት ያደረግነው ሙከራ ሳይሳካ ቀርተዋል። በሌላ በኩል በአማራ ክልል የተወሰኑ አካባቢዎች እየተካሄደ ነው የተባለው የህግ ማስከበር ዘመቻ በሰብአዊ መብቶች ላይ ያለውን አንድምታና ተጽዕኖ በቅርበት እየተከታተለ መሆኑን ኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ አስታውቀዋል። በሰሜን ጎንደር፣ በሰሜን ወሎና በሰሜን ሸዋ ዞኖች አንዳንድ አካባቢዎች ግጭት ያለ መሆኑን በተለይም ሸዋ ሮቢት፣ አርማንያ፣ አንጾኪያ ገምዛና ማጀቴ በመከላከያ ሰራዊትና በአካባቢው ታጣቂዎች መካከል የተኩስ ልውውጥና በከባድ መሳሪያ ጭምር የታገዘ ጥቃት መኖሩን በመግለጫው ያስታውቀው ኮሚሽኑ በዚህም ምክንያት በሲቪል ሰዎች ላይ የሞት የአካልና የንብረት ጉዳት የደረሰ መሆኑን እንዲሁም ከደሴ ወደ አዲስ አበባ የሚወስደው መንገድ በተለያዩ ጊዜያት የተዘጋ መሆኑን ለማረጋገጥ ተችሏል ብለዋል። ዛሬ ባወጣው መግለጫ በግጭቱ ሰዎች መሞታቸውን ከመጥቀሱ ውጪ በቁጥር ምን ያህል እንደሆኑ አልገለጸም። በክልሉ የኮሚሽኑ የክትትልና ምርመራ ዳይሬክተር አቶ አለሙ ምህረቱ ለአሜሪካ ድምፅ እንግሊዝኛው አገልግሎት በሰጡት መልስ በአማራ ክልል ሰሜን ሸዋ ዞን የተኩስ ልውውጦች ሪፖርት እንደደረሳቸው ተናግረዋል። የከባድ መሳሪያ ጥቃትም ነበረ። እሱ ጋር ተያይዞ ሰዎች ሞተዋል። ቤቶችም የተጎዱ ቤቶችም እንዳሉ መረጃ አለን። የመንገድ መዘጋቶች፣ ፍጥጫዎች እንዳሉ መረጃዎች አሉ። ሙሉ መረጃ ሲኖርም እንደዚሁ አስፈላጊ የሆነ መግለጫ ሚሆን ኢንተርቨንሽን ይኖረናል። በተጨማሪም በክልሉ ያሉ የተወሰኑ የተቃዋሚ ፖለቲካ ፓርቲ አባላት የክልል ልዩ ኃይሎች ዳግም የማዋቀር ውሳኔን በመቃወም የተካሄዱ ሰልፎችን መርተዋል፣ አስተባብረዋል የተባሉ የተወሰኑ ወጣቶችና ከፋኖ ቡድን ጋር ግንኙነት አላቸው በሚል የተጠረጠሩ ሰዎች መታሰራቸውን ኮሚሽኑ በዛሬው መግለጫው ላይ አስፍረዋል። ኢሰመኮ በትናንቱ መግለጫው ባለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት በሲቪል ሰዎች ላይ መጠነ ሰፊ የሰብአዊ መብት ጥሰትና ጉዳት ማድረሱን አስታውሶ በየትኛውም የሀገሪቱ ክፍሎች የሚፈጠሩ ተጨማሪ ግጭቶች ሰብአዊ መብቶች ላይ አስከፊ ከባድ ጥሰቶች የሚያስከትሉ መሆኑን በመገንዘብ ሁሉም የሚመለከታቸው ወገኖች ችግሩን በሰላማዊ መንገድና በውይይት እንዲፈቱ፣ ግጭቱን ከሚያባብሱ ድርጊቶችና ንግግሮች እንዲቆጠቡ አሳስበዋል። ስለደረሰው ጉዳት ሁሉም አስፈላጊውን ምርመራ በማድረግ ተጠያቂነት እንዲረጋገጥ በድጋሜ የጠየቀው ኢሰመኮው በማናቸውም ሁኔታ የሚፈጸሙ ስርዓቶች ሕግን መሠረት ያደረጉ በተለይም የጥብቅ አስፈላጊነት ተመጣጣኝነትና ከመድሎ ነፃ መሆን የሚሉትን የሰብአዊ መብት መርሆችን ያከበሩ መሆናቸውን መንግሥት እንዲያረጋግጥ ጥሪ አቅርበዋል። ሀብታሙን አመሰግናለሁ ክቡራትና ክቡራን አድማጮች ቀደም ብሎ የተከታተላችሁት ዘገባ የአማራ ክልል ጎንደር ከተማ ውስጥ በሚገኙ ፋኖ በተባሉ የአማራ ታጣቂዎች ና በመንግስት በኩል ተቀስቅሷል የተባለውን ውጥረት ለማርገብ ሽማግሌዎች ገብተው ውይይት እያደረጉ መሆኑን አንድ በሽምግልና ስራው የተሳተፉ አዛውንት ለአሜሪካ ድምጽ በስልክ የገለጹበትን ትላንት ጎንደር ከተማ ውስጥ ፋኖ በተባሉ የአማራ የታጠቁ ወጣቶችና በመከላከያ ሰራዊት አባላት መካከል ከፍተኛ ውጥረት እንደነ እንደነበር የገለጹልን እኒ አዛውንት ጠዋት ላይ ለተወሰኑ ሰዓታት የከፍተኛ የተኩስ ድምፅ ይሰማ እንደነበርም የተናገሩበት ነው። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የተወሰኑ አካባቢዎች እየተካሄደ ያለው የሕግ ማስከበር ዘመቻ በሰብአዊ መብቶች ተጽዕኖ ላይ እንዳያሳድር ሲል ማሳሰቢያም የሰጠበት ነው። አሁን ወደ ተከታዩ ርዕስ እንላፍ። ተከታዩ ዘገባ ደግሞ ወደ መተማ ይወስደናል። ከ12000 በላይ ሰዎች ከሱዳን ተሰደው ኢትዮጵያ ገብተዋል። የሱዳን ግጭት በመሸሽ እስካሁን ከ12000 በላይ ሰዎች ከአገሪቱ ተሰደው ኢትዮጵያ መግባታቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። በሱዳን ያለውን ግጭት በመሸሽ በየቀኑም ከ1000 በላይ ስደተኞች ድንበር ላይ ወደምትገኘው የኢትዮጵያዋ መተማ ከተማ እየገቡ መሆናቸውን የድርጅቱ ቃል አቀባይ ኬቪራ ለአሜሪካ ድምጽ ተናግረዋል። ከሱዳን ወደ ኢትዮጵያ እየገቡ ላሉ ስደተኞች የተለያዩ ድጋፎች እየተደረጉ እንደሚገኝ የገለጸው ድርጅት እየጨመረ ያለው ፍላጎት እንዲሟላ ግን የዓለም አቀፍ ማህበረሰብ እርዳታ ያስፈልጋል ነው ያለው። ገብረ ሚካኤል ገብረ ምድን ነው የተከታተለው። ዓለም አቀፉ የፍልሰት ድርጅት አይኦኤም ባወጣው መግለጫ በሱዳን ከሀያ ቀናት በፊት የተቀሰቀሰውን ጦርነት ተከትሎ እስካሁን ድረስ ከ12,000 በላይ ሰዎች ከሀገሪቱ ተሰደው ኢትዮጵያ መግባታቸውን አስታውቋል። በሁለቱም ሀገራት ድንበር ላይ የምትገኘው የኢትዮጵያዋ መተማ ከተማ በየቀኑ ከ1,000 በላይ ስደተኞችን እየተቀበለች እንደሆነችም መግለጫው አመልክቷል። ከሱዳን ተሰደው መተማ የሚደርሱት አብዛኞቹ ሰዎች የደህንነት ዋስትና ለማግኘት በሚያደርጉት ረዥም እና አደገኛ ጉዞ ምክንያት የተዳከሙ መሆናቸውን ድርጅቱ ገልጿል። የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ከቪራይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መተማ ከደረሱት ስደተኞች መካከል የሱዳን፣ የኢትዮጵያ፣ የቱርክ፣ የኤርትራ፣ የሶማሊያ እና የኬንያን ጨምሮ የሀምሳ ሀገራት ዜጎች መሆናቸውን ተናግረው አብዛኞቹ ግን ኢትዮጵያውያን እንደሆኑ አመልክቷል። መተማ ከደረሱት ስደተኞች አብዛኞቹ ወይም 39 ከመቶ የሚሆኑት ኢትዮጵያውያን ናቸው። በመቀጠልም የሱዳን ዜጎች 17 ከመቶ የቱርክ ዜጎች ደግሞ 13 ከመቶውን ይይዛሉ። በድምሩ እስካሁን ድረስ ወደ ኢትዮጵያ የገቡት ሰዎች ብዛት ከሁለት ቀናት በፊት 12 ሺ ደርሰዋል። ከጠቅላላው ስደተኛ ሀያ ከመቶ የሚሆኑት ህፃናት ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ግጭቱ ከተቀሰቀሰ ጀምሮ እስካሁን ድረስ ከ3500 በላይ ኢትዮጵያውያን ከሱዳን መውጣታቸውን በትናንትናው ዕለት ገልጿል። የስልሳ አንድ ሀገራት ዜጎችም በኢትዮጵያ በኩል መውጣታቸውን ተናግረዋል። ከሱዳን ወጥተዋል የተባሉት ኢትዮጵያውያን በምስራቅ ሱዳን መጠለያ ጣቢያዎች ውስጥ የሚገኙ ኢትዮጵያውያን ስደተኞችን ያካተተ ስለመሆኑ ግን አልታወቀም። ከሱዳን ወደ ኢትዮጵያ እየገቡ ካሉት ስደተኞች ውስጥ በዚያች ሀገር የነበሩ ኢትዮጵያውያን ጥገኝነት ጥያቄዎች እንደሚገኙባቸው የዓለም አቀፉ የፍልሰት ድርጅት ቃል አቀባይ ገልጸው፣ በዚህ ዙሪያ ዝርዝር መረጃ ያለው ግን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንደሆነ ተናግረዋል። ሆኖም ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስተያየት ለማግኘት ያደረግነው ጥረት አልተሳካም። በሰሜን ኢትዮጵያው ጦርነት ምክንያት ከሁለት ዓመት በፊት ከትግራይ ተሰደው በሱዳን መጠለያዎች እየኖሩ የሚገኙ ኢትዮጵያውያን በሱዳን ግጭት ምክንያት ችግር ላይ መውደቃቸውን በዚህ ሳምንት ገልጸው የኢትዮጵያ መንግስት እንዲደርስላቸው ጥሪ አቅርበዋል። ከሱዳን ተሰደው መተማ የደረሱ ኤርትራውያንም ወደ ኢትዮጵያ እንዳይገቡ መከልከላቸውን ለአሜሪካ ድምጽ ተናግረዋል። በሁለቱም ጉዳዮች ዙሪያ እስካሁን ድረስ ከኢትዮጵያ መንግስት በኩል የተሰማ አስተያየት የለም። ዓለም አቀፉ የፍልሰት ድርጅት አይኦኤም መተማ እየደረሱ ላሉት ስደተኞች ድጋፍ እንዲያደርግ ከተለያዩ ሀገራት ኤምባሲዎች ጥያቄ እየቀረበለት እንደሆነ የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ ተናግረዋል። ዊ አር ሪሲቪንግ ሪኩዌስትስ ፍሮም ዲፍረንት ኤምባሲስ ቱ ሰፖርት ዜር ናሽናልስ የተለያዩ ኤምባሲዎች ለዜጎቻቸው ድጋፍ እንድንሰጥ ጥያቄዎችን እያቀረቡልን ይገኛሉ። ለምሳሌ የኬንያ፣ የሶማሊያ ና የኡጋንዳ መንግስታት ዜጎቻቸው ከድንበር ወደ ጎንደር ብሎም ወደ አዲስ አበባ የማጓጓዝ ድጋፍ እንድናደርግላቸው ጠይቀውናል። በጥያቄው መሰረትም ድርጅቱ እስካሁን ድረስ ለሁለት መቶ ኬንያውያን፣ ለሁለት መቶ ኡጋንዳውያን ና ከስምንት መቶ በላይ ለሆኑ ሶማሊያውያን ድጋፍ እንዳደረገላቸው ጠቅሷል። ከዚህም ባሻገር ዓለም አቀፉ የፍልሰት ድርጅት መተማ ባለው ማዕከሉ አማካኝነት ለስደተኞቹ የምግብና የመጠለያ አገልግሎት እየሰጠ እንደሚገኝ ገልጿል። ስደተኞቹ አስቸኳይ የሆነ የውሃ፣ የምግብ፣ የመጠለያ፣ የንጽህና መጠበቂያ የሕክምና እርዳታና የመጓጓዣ አገልግሎት እንደሚፈልጉ ያመለከተው ድርጅቱ ይህን ፍላጎት ለማሟላት የዓለም አቀፉ ማኅበረሰብ ድጋፍ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። በደቡብ ክልል ጎፋ ዞን በኡባ ደብረ ጸሐይ ወረዳ የጣለው ከባድ ዝናብ ባስከተለው ጎርፍ አደጋ አምስት ህጻናትን ጨምሮ አስራ ስድስት ሰዎች ህይወት ማለፉን የዞኑ አስተዳደር አስታወቀ። በኢትዮጵያ የሜትሮሎጂ ኢንስቲትዩት እየጣለ ያለው ዝናብ ወቅታዊ ቢሆንም በየቦታው ከተጠበቀው በላይ ከባድ ዝናብ እየዘነበ በመሆኑ ከፍተኛ ጉዳት እያደረሰ መሆኑን ጨምሮ ገልጿል። ዮናታን ዘብዲዮስ ተከታትሎታል። በደቡብ ክልል ጎፋ ዞን የኡባ ደብረ ጸሐይ ወረዳን ያጥለቀለቀው ጎርፍ ከፍተኛ መሆኑን የዞኑ የመንግሥት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ካሳሁን አባይነ ለአሜሪካ ድምፅ በስልክ ገልጿል። ምሽት በዘነበው ዝናብ የዛባ ወንዝ ከከተማው በላይ በኩል ነበር ያለው ይሞላና መንገድ ሰብሮ ከተማ ውስጥ ገብቶ ከፍተኛ የሆነ የጎርፍ አደጋ አስከትሏል። ሰው ላይና የንብረት ጉዳት አድርሷል። አስከሬኖች እስካሁን እየተገኙ ያሉት እስካሁን እስከዚህ ሰዓት አሁን ቁጥሩ አጠቃላይ አስራ ስድስት ሆኗል። ሆኖም የአስከሬን ፍለጋው ተጠናክሮ ቀጥሏል። እነዚህ ውስጥ አምስቱ ህጻናት ናቸው። በተጨማሪም በጎርፍ አደጋው ግምቱ ያልታወቅም ንብረት መውደሙ እና ቁጥራቸው የበዛ የቤት እንስሳት መወሰዳቸውን አቶ ካሳውን ተናግሯል። አስክሬናቸው ያልተገኙ ሰዎች መኖራቸውን የጠቀሱት አቶ ካሳውን ፍለጋው መቀጠሉን ተናግሮ የሟቾች ቁጥር ሊጨምር እንደሚችልም ጠቁመዋል። ከፍተኛ የሆነ የቤት እንስሳት ተወስደዋል። በጎርፍ ጤና ቡድን ተቋቁሟል። ጤና ከጤና መምሪያ ከክልሉ ጤና ቢሮም ሰዎች በአካባቢ እንዲገቡና ጎርፉን ተከትሎ የሚከሰት የጤና ወረርሽኝ እንዳይኖር መጀመሪያም አካባቢው የስጋት አካባቢ ስለሆነ እነዛና የመከላከል ስራዎችን ለመስራት ቀጥታ ያሉም የነፍስ አድን ስራ ላይ ተሰማርተው በኢትዮጵያ ወቅቱን የጠበቀ ቀላልና ከባድ ዝናብ የጣለ መሆኑን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንቢያና የቅድመ ማስጠንቀቂያ ስራ አስፈጻሚ ዶክተር አሳምነው ተሾመ ተናግሯል። ከየካቲት ሰላሳ ጀምሮ በደቡብ አጋማሽ የሀገራችን አካባቢዎች ወይንም በልግ ዋነኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ ዝናቡ መዝነብ ጀምሯል ማለት ነው። የተለያየ ያለው መጠን ዝናብ ሲመዘገብ እንደነበር ከስፍራው የሰበሰብናቸው የሜትሮሎጂ መረጃዎች አመላክታሉ። በተለይም ከየካቲት ሰላሳ ጀምሮ ለበልግ ዝናብ መፈጠር አመች የሆኑ ያየኑ ተክስተቶች ከእለት ወደ ዕለት ከመጠናከራቸው ጋር ተያይዞ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝቷል። እንደዚሁ በአንዳንድ አካባቢዎች ላይ ደግሞ እንደዚሁ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ከክረምት ከበጋና ከበልግ የዝናብ ወቅቶች ውስጥ የበልጉ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ከባድ ዝናብ እየጣለ መሆኑን ዶክተር አሳምነው ተናግሯል። ለምሳሌ በሞያሌ አካባቢ ለሶስት ተከታታይ ቀናት ከሰላሳ ሁለት ሚሊሜትር እስከ ሰማንያ ስምንት ሚሊሜትር የዘነበበት ቀን አለ። በሜጋ በነገሌ ቦሬ፣ ያቤሎ በሚባሉ አካባቢዎች እንደዚሁም ደግሞ ከደቡብ ብሔር ብሔረሰብ ማዝቦይ ክልልም እና ከደቡብ ምዕራብ ኢትዮጵያም እንደዚሁ በአማን ቡዒ፣ ዲላ፣ ቡርጂ ጅንካ ምዕራብ አባያ ማጂ ብላቴ ሳውላ ኮንሶ ላይ ታስወዱ አርባ ምንጭ ወራቤ እምድብር ሆሳና ሀዋሳ ማሻ ቴፒ ታርጫ የሚባሉ አካባቢዎች እንግዲህ በሀያ አራት ሰዓት ውስጥ ከሰላሳ ሚሊሜትር በላይ በተከታታይነት ላለው ሲዘንብ ነበር ማለት ነው እንግዲህ እስከ ትናንትናው ድረስ በመላ ሀገራችን በተለይም ከባድ መጠን ያለው ዝናብ ሰማኒያ ሁለት አካባቢዎች ላይ እንግዲህ በሀያ አራት ሰዓት ውስጥ ከሰላሳ ሚሊሜትር እስከ ሁለት መቶ ሰላሳ ሚሊሜትር የተመዘገበበት ቀንና ቦታዎች አሉ ማለት ነው የጣል ያለው ከባድ ዝናብ በተለያዩ አካባቢዎች ጉዳት እያደረሱ መሆናቸውን የገለጹ ስራ አስፈጻሚው የህብረተሰቡ መውሰድ ስላለባቸው ቅድመ ጥንቃቄ በመዘርዘር ማሳሰቢያ ሰጥተዋል። ስለዚህ የበልጉ ወር ሊጠናቀቅ ገና አንድ ወር ቀሪ ወራት አለን ማለት ነው። ስለዚህ በቀጣዮቹ አስር ቀን የሚሆን በቀጣዩ የግንቦት ወር በተለይም አሁን ላይ ያለን የአህዛዊ ትንቢያ መረጃችን የሚያመላክተው ለበልግ ዝናብ መፈጠር አመች የሆኑ ያየሩን ክስተቶች በተመሳሳይ ሁኔታ ወይም ደግሞ ይበል ተጠናክረው እንደሚቀጥሉ ነው የሚጠበቀውና ስለዚህ ይህ ሁኔታ እንግዲህ በብዙ የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንዲኖር አስተዋጽኦ ያደርጋል። እንደዚሁም ደግሞ በአንዳንድ አካባቢዎች ላይ እንደዚህ ከባድ መጠን ያለው ዝናብ እንደሚኖር ይጠበቃል ማለት ነው። ስለዚህ እንግዲህ አፈሩ አሁን ኦልሞስት ውሃያ መያዝ አቅሙ አነስተኛ እየሆነ ይመጣል ማለት ነው። ምክንያቱም ብዙ ለብዙ ቀናት ዝናብ ሲዘንብ ነበረ። ስለዚህ አሁን ደግሞ ከባድ መጠን ያለው ዝናብ የሚጠበቅ ሲሆን ያ ሁኔታ እንግዲህ ለቅጽበታዊ ጎርፍ፣ ለወንዞች ሙላት እንደዚሁ በአዝሮት ላይ የመተኛት አዝማሚያ ሊኖር ስለሚችል ስለዚህ ማህበረሰቡ በከተማም ይሁን በገጠር የሚኖሩ የማህበረሰብ ክፍሎች ይህን መረጃ ከግምት ውስጥ በማስገባት ጥንቃቄ እንዲያደርጉ ነው ማለት። በከተሞች አካባቢ እንግዲህ ፍሳሽ ማስወገጃ ቱቦዎችን በአግባቡ ከማጽዳት አኳያ እንደዚሁም ደግሞ ለግንባታ ስራ ተቆፍሮ ያሉ ጉድጓዶችን አስፈላጊውን ጥንቃቄ ምልክት ከማድረግ ወይም ደግሞ ሙሉ በሙሉ በመድፈን ሊደርስ የሚችለውን የውሃ መጥለቅለቅ የውሃ ሙላት ጉዳት እንደዚሁ መቀነስ እንደሚቻል ነው ማለት ነው። አሁን ከባድ ዝናብ የዘነበባቸው ጉዳት ያስተናገዱ የሚገኙ ደቡባዊ የኢትዮጵያ አካባቢዎች ላለፉት አራትና አምስት ዓመታት ዝናብ ባለመጣሉ ድርቅ ተከስቶባቸው ረሃብ የታየባቸው አካባቢዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽ ሶስት ሰዓት ከሰላሳ መቃረቡን ያመለክታል። ቀጣዩ ዘገባ ወደ አዲስ አበባ ይመልሰናል። ፍጥኖ ደራሽ ኃይሉ አስቀድሞ የሚያቆም ከሆነ እኛም ውጊያውን በፍጥነት ልናቆም ዝግጁ ነን ሲሉ የሱዳኑ ጦር ኃይል ዋና አዛዥ ጀኔራል አብዱልፈታህ አልብርሃን ወደ ኢትዮጵያ የላኳቸው ልዩ መልእክተኛ ተናገሩ። ልዩ መልእክተኛው ትናንት ሐሙስ በአዲስ አበባ ባደረጉ ጋዜጣዊ ጉባኤ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንዲሁም ከአፍሪካ ህብረት ሊቀመንበር ጋር መወያየታቸውን ገልጠዋል። በሮይተርስና በአሶሲየትድ ፕሬስ የተጠናቀሩት እነኝህን ዘገባዎች ጨምጋ ቆንጅታየ እንደሚከተሉት አቀርበዋለች። ውጊያው ከተቀሰቀሰ ወዲህ ሁለቱ ወገኖች በተደጋጋሚ የተኩስ አቁም ስምምነቶችን ያወጁ ቢሆንም ጦርነቱ አልተገታም። ተፋላሚዎቹ ጎራዎች ከታቀደው ድርድር አስቀድመው በዋና ከተማዋ በካርቱም ይዞታዎችን ለመቆጣጠር ውጊያውን ሊቀጥሉ የወሰኑ ነው የሚመስለው። መሪዎቻቸውም ቢሆኑ ለድርድሩ ይህ ነው የሚባል ፍላጎት በይፋ አላሳዩም። ትናንት የጦር ሰራዊቱ ወታደሮች ፈጥኖ ደራሹን ኃይል ማዕከላዊ ካርቱም አቅራቢያ ካሉ ይዞታው ለማስለቀቅ ሲሞክሩ ከባድ ውጊያ ተካሂዷል። ወደ ኢትዮጵያ የተጓዙት የጀነራል አልቡርሃን ልዩ ልዑክ ዳፋ ኤልሃጂ ትናንት አዲስ አበባ ላይ በሰጡት ቃል ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ጋር መነጋገራቸውን አመልክተዋል። የመጀመሪያውን የሰላም እርምጃ መውሰድ ያለበት ፈጥኖ ደራሽ ልዩ ኃይሉ ነው፣ እስካሁን ግን ያን ፈቃደኝነት አላሳየም ብለዋል። chairman of the African Union, also ወደ አዲስ አበባ የምጣሁት ከአፍሪካ ህብረት ሊቀመንበር ከተከበሩት ከኢትዮጵያ ጠቅላይ ሚኒስትርና ከአፍሪካ ህብረት ፕሬዚዳንት ጋር ለመነጋገር ነው። ተገናኝተናል። የእኛን ሀሳብና አመለካከት አካፍያቸዋለሁ። የሱዳን መንግስት አመፁን በአጭር ጊዜ እንደሚያስቆም ስለ አካባቢያችን ሰላምና መረጋጋት በእጅጉ እንደምናስብም አረጋግጬላቸዋለሁ። አስከትለውም ልዩ ልዑኩ መሳሪያውን ለማስቀመጥ የሚፈልግ ሁሉ ምህረት የማግኘት እድል አለው ብለዋል። እነሱን ካስቆምናቸው በኋላ እኛም ወዲያው ውጊያውን እናቆማለን። ምክንያቱም ውጊያውን እየጀመረው ያኛው ያመፀው ወገን ነው እንጂ የሱዳን መንግስት አይደለም። እነሱ አሁንም ውጊያውን እየገፉበት ነው። የማቆም ፍላጎት እያሳዩም አይደለም። እኛ አሁንም ቢሆን ትጥቅ ለማስቀመጥ ፍላጎት ያለው ሁሉ ምሕረት የማግኘት እድል ያለው መሆኑን ደጋግመን አሳውቀናል። ባለስልጣናት በሙሉ ሀገሮችም፣ የብዙሀን መገናኛዎችም እንዲሁ ሕጋዊ ስልጣን ያለውን አካልና አማጺውን መለየት አለባቸው ያሉት የጀኔራል አርቡርሃን ልዩ ልዑክ ሁለቱን እኩል አድርገው ሊመለከቱ አይገባም ሲሉ አክለዋል። በጀኔራል አብዱልፋታህ አልቡርሃን በሚመራው በጦር ሰራዊቱና ጀኔራል ሀምዳን ደጋሎ በሚመሩት ፈጥኖ ደራሽ ልዩ ኃይሉ መካከል ውጥረቱ ሲግል ቆይቶ መታኮስ ከጀመሩ ወዲህ ቢያንስ 550 ሰዎች ተገድለዋል፣ ከ4900 የሚበልጡ ቆስለዋል። በውጊያው በሰላማዊ ሰዎች ላይ እየደረሰ ያለውን ሞትና መቁሰል ተከታትሎ እየዘገበ ያለው የሱዳን ሐኪሞች ማህበር ትናንት ሐሙስ በሰጠው አሃዝ እንዳመለከተው በውጊያው 457 ሲቪሎች ተገድለዋል፣ ከ2300 የሚበልጡ ሌሎች ቆስለዋል። ቆንጅታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ደግሞ ቀደም ብዬ ያለ ጊዜው ያስተዋወቅኩት የአርበኞችን ቀን የሚመለከተው ዘገባ ነው። በአርበኞች ድል መታሰቢያ በዓል ኢትዮጵያውያን አንድነታቸውን እንዲያጸኑ የሚል ጥሪ ቀርቧል። ኢትዮጵያውያን የዘመኑ ትውልድ አንድነቱን በመጠበቅና በማጠናከር ላይ ትኩረት እንዲያደርግ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው ጥሪውን ያቀረቡት። ዛሬ አርብ ሚያዝያ 27 2015 ዓ.ም በአዲስ አበባ የድል ሐውልት አካባቢ ታስቦ በዋለው የኢትዮጵያውያን የድል በዓል ላይ ተገኝተው መልእክት ያስተላልፉት ፕሬዝዳንቷ፣ ሳይከፋፈሉ ለአንድ ዓላማ መስራት ለጋራ ድል እንደሚያበቃ ትውልዱ ከቀደምት ወላጆቹ ሊማር ይገባል ሲሉም አሳስበዋል። ኢትዮጵያ በተለያዩ ፈተናዎች ውስጥ በምትገኝበት በዚህ ወቅት አርበኝነት ለጽናትና ለድል በሚል መሪ ቃል የተከበረው በዘንድሮ የአርበኞች ድል በዓል ላይ ያገኘናቸው ተሳታፊዎችም የዛሬው ትውልድ ችግሮቹን እንዴት መቅረፍ እንዳለበት እንዲሁም ከቀደምቶቹ ልምድ መቅሰም እንደሚገባው አስተያየታቸውን ለአሜሪካ ድምፅ አካፍለዋል። ኬኔዲ አባተ ነው ያጠናቀረው። ከታሪካዊው የአድዋ ድል አራት አስርት ዓመታት በኋላ በፋሽስት ጣሊያን ሁለተኛ ወረራ ተደፍሮ የነበረው የኢትዮጵያ ሉዓላዊነት በአርበኞች ያልተቋረጠ ተጋድሎ የተመለሰበት ሰማንያ ሁለተኛው የአርበኞች መታሰቢያ የድል በዓል ዛሬ አርብ ሚያዝያ 27 ቀን 2015 ዓ ም በአዲስ አበባ አራት ኪሎ በሚገኘው የድል ሐውልት አደባባይ በብሔራዊ ደረጃ ተከብሯል። በክብረ በዓሉ ላይ የተገኙት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና አዳጊ ወጣቶች በሰጡን አስተያየት የአሁኑ ትውልድ ከቀደምት እናትና አባቶቹ የሕዝብንና የሀገርን አንድነት መጠበቅን ሊማር ይገባል ብለዋል። የፋሺስት ጣሊያን ጦር በኢትዮጵያ የቆየባቸውን አምስት ዓመታት በትግል ማሳለፋቸውን የሚገልጹት አባት አርበኛ መኮንን መሸሻ አስተያየታቸውን ከሰጡን መካከል ናቸው። እኔ ማጦ ሳይሆን በዚህ በደቡብ በኩል ከክቡር ቢታውራሪ ሞረዳ ሁሉ ቃ ለቃይ ናቸው። ከደነ ገደሱ ጋር ከአባቴ ጋር ሆኜ አምስቱን ዓመት የታገልኩ ሰው ነኝ። ስለዚህ አዘራ ለአሁኑ ወጣትም ምለው አንድነት ችቦን አንድ ላይ ስለሆነ ነው ስለታሰራ። አንድ ስለሆነ ስናበራው ብርሃን ለአገሩ ይሰጣል ማለት ነው እና አንድነት ያስከብራል፣ ለወገን ይጠቅማል፣ ለሀገር ይጠቅማል። ስለዚህ አንድነታቸውን ያጠንክሉ፣ ለልማት ይታገሉ። ዛሬ ላይ በየሰበቡ የሚስተዋለው መለያየት እንደሚያሳስባቸው የተናገሩት ሌሎች አስተያየት ሰጪዎች ትውልዱ የቀደምቶቹ የድል ምስጢር አንድነታቸው መሆኑን ሊያስተውል እንደሚገባ ይመክራሉ። ጥንታዊ አርበኛ ማሚቴ ምህረቱ ህዝቡ በአንድ ላይ ሆኖ ሀገራችንን ጠላት በወረራት ጊዜ ተዋግቶ ታግሎ ከሀገሩ ጠላትን አስወጥቶ ይህንን ነፃነት አስረክቦናል። አሁንም ትውልዱ እንደዚሁ እንደነሱ በወኔ ተነስቶ ተፋቅሮ ተዋልቶ ዘር ሳይለይ አንድ ሆኖ። ጠላት ከውጭ አልመጣብንም፣ እርስ በእርሳችን ነው እንዴ ልንሆን የቻል ነው። ይሄንን አስበን ሀገራችንን በአንድነት ተፋቅረን ተስማምተን አስከብረን መኖር አለብን። ይላሪ ሚካኤል እባላለሁ። አስፖርት ተማሪ ነኝ። አርበኞች ሲባል አይምሮችን የሚመጣው ነገር አለ። የነሱ ወኔ ሞራላቸውም ጭምር አለ እነሱ ተሰጥተው ዛሬ እኛ ይሄንን ቀን በሰላም በፍቅር እንድናከብር አድርገውናል። እና ምን ጊዜም በትላንት ታሪክ ብቻ አይኖርም በነገም ጭምር በዛሬም ጭምር ነው እና የትላንት ማንነታችንን ሳንረሳ የእነሱ መሰጠት የእነሱ ሞራል ሙሉ በሙሉ ባይኖረን እንኳን ትንሿን ወስደን ይሄ በዘር በሃይማኖት የምንለያየው ስሜ አሁም ጥለውን ይባላል። አባቶቻችን አንድነትን በተዋጉበት ጊዜ አሳይተውናል። አሁን ያለው ትውልድ ይመስለኛል አመለካከቱ በዘር በጎጥ ምናምናምን የተከፋፈለ ነው እና ትውልዱ በዚህ ሰዓት አንድ ማድረግ ያለበት ከስር ከመሰረቱ ጀምሮ ነገሮችን ማስተካከል ነው በዙሪያው ካሉ ነገሮች ጀምሮ ብዬ አስባለሁ። ስሜ ብርሃኖ ዳጆ ይባላል የአያቴ የአርበኛ የቀኛዝማች መኮንን ተወካይና የዚህ የሰማንያ ሁለተኛው የድል ቀን አክባሪ ነኝ። አሁን ካለንበት የመገፋፋት መንፈስ እንድንወጣ የአባቶቻችን አንድነት፣ ኅብረት፣ አብሮነት ለድል እንደሚያበቃ የሚያስተምር ነው። ከነሱ የአንድነትን፣ የአብሮነትን፣ የድል አድራጊነትን ወኔ ልንወስ ቀደምት ኢትዮጵያውያን አርበኞች የኢጣሊያን ወረራ ድል የነሱበት 82ተኛ ዓመት በዓል እየተከበረ ያለው አገሪቱ በተለያዩ ፈተናዎች ውስጥ ባለችበት ወቅት ነው። በሰሜን ኢትዮጵያ ያለው ግጭት በሰላም ስምምነት ከተቋጨ ስድስት ወራትን ቢያስቆጥርም ግጭቶች፣ የሰላማዊ ዜጎች ሞት ጉዳትና መፈናቀል ዛሬም በልዩ ልዩ ስፍራዎች ይስተዋላሉ። በአርበኞች መታሰቢያ የድል ሐውልት ስር የአበባ ጉንጉን ያስቀመጡት የኢፌዴሪ ፕሬዚዳንት ሳህለ ወርቅ ዘውዴም ትናንት ከዛሬ ጋር በማስተሳሰር መልእክት አስተላልፈዋል። ይህ ቀን ናዚያ ሰባት በአገርን ህዝብን ሳይከፋፍሉ ለአንድ ዓላማ መንቀሳቀስ፣ መስራት፣ መዝመት መጨረሻው የሁሉም ድል እንደሚሆን ሁለንተና እንደሚሆን ጥርጥር እንደሌለው ያረጋገጡበት ነው። ጀግኖች አባቶቻችንና እናቶቻችን ባገኙት ገድል ብቻ ተደላድለን መኖር ለተተኪው ትክክለኛ አሰራር ነው ብዬ ላም ኢትዮጵያውያን የሚያምርብን በጋራ ስንቆም ቀዳዳ ሳንከፍት ስንቀር ልዩነቶቻችንን አቻችለን ስንኖር። ይህ ጽንሰ ሀሳብ ብቻ በሁሉ ቀን ስራችን ልናንጸባርቀው ልንላበሰው የሚገባ ነው። በሆነ ባልሆነ ጉዳይ እኛ የምንጣላበት ብሎ ደግሞ ብቻ ሀገር የልጆቹ አንደ ምንድርን አንድ ምጠጣ የምናደርግበት ሆኑ አይገባም። በየአመቱ ሚያዝያ 27 ቀን በሚከበረው የኢትዮጵያውያን የድል በዓል 82ኛ ዓመት መታሰቢያ ላይ በዓሉን የሚዘክሩ ልዩ ልዩ ትርኢቶችም ቀርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችን ነው። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። የፕሬስ ጉዳይ በምስራቅ አፍሪካ የፕሬስ ነጻነት ይዞታ። የፕሬስ ነጻነት እየጠበበ ከሄደበት ከምስራቅ አፍሪካ አካባቢ የተሰደዱ አንዳንድ የመገናኛ ብዙኃን ባለሙያዎች በቀጠናው ለጋዜጠኞች ጠንከር ያለ ጥበቃ እንዲደረግ ሲሉ በመሟገት ላይ ይገኛሉ። ባለፈው መጋቢት ወደ ኬንያ የተሰደደው ሶማሊያዊው ጋዜጠኛ አብደሌ አህመድ ሙሚን በሶማሊያ ሳለ ሶስት ጊዜያት ታስረዋል። ሙሚን ለእስር የተዳረገው የሀገሪቱን ባለሥልጣናት በሚመለከት ባቀረባቸው ዘገባዎች ሳቢያ መሆኑን ያምናል። በስር ላይ ሳለ ምግብና ሕክምና ተከልክሎ እንደነበርም የገለጸው ጋዜጠኛ መዝገቡን ካላቆመ ወይም መዘገቡን ካላቋረጠ ሌላም ጉዳት እንደሚደርስበት ዛቻ ይደርስበት እንደነበርም አመልክቷል። ጋዜጠኛውን ሙያዊ ህይወትና ከናይሮቢ የሚያስቃኘውን የቪክቶሪያ አሙንጉን ዘገባ ቆንጅት ታየ እንዲህ አሰናድተዋለች። ባለፈው መጋቢት ወር ከሀገሩ ከሶማሊያ የተሰደደው አብደሌ አህመድ ሙሚን አሁን ኬንያ ዋና ከተማ ናይሮቢ ውስጥ በሚገኘው ቤቱ ደህንነቱ ተጠብቆ እየኖረ መሆኑን ይናገራል። ሙሚን ሀገሩ ሳለ ሶስት ጊዜ ታስሯል የታሰረው የሶማሊያ ባለስልጣናትን በሚመለከቱ ዘገባዎቹ የተነሳ እንደሆነ ነው የሚያምነው ሙሚን ያደገው ሶማሊያ በሚገኝ የስደተኛ ካምፕ ውስጥ ነው ወደ ጋዜጠኝነት ሙያና ኢፍትሃዊ አድራጎቶችን በማጋለጥ እንዲዘግብ የገፋፋኝ ያየሁት ግፍ ነው ይላል ሙሚን ከሀገሩ ቢሰደድም ለሶማሊያ ጋዜጠኞች መብት ከበሬታ የሚሟገተው የሶማሊያ ጋዜጠኞች ማህበር ዋና ጸሐፊነቱን እንደያዘ ነው። አዎ፣ አሁን እኔ ነኝ። ይህንን እንዳደርግ የገፋፋኝም ሁሉም ሰው እየለቀቀ ስለሆነ ነው። ማንም ይህንን ቦታ ለመያዝ ፈቃደኛ አይደለም። ስለዚህ እኔም አልፈልግም ካልኩ ማን ይሆናል? ማን ለፕሬስ ነፃነት ይከራከራል? አብደሌ ሙሚን እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ለእስር ከተጋለጡና የወከባና የማሸማቀቅ አድራጎት ሰለባ ከሆኑ በርካታ የምስራቅ አፍሪካ ጋዜጠኞች መካከል አንዱ ነው። ችግሩ በተለይ ሶማሊያ ውስጥ እጅግ አስከፊ ነው። ባለፈው ዓመት ቢያንስ 12 ጋዜጠኞች አገር ጥለው ተሰደዋል። ሁለት ጋዜጠኞች ተገድለዋል። ለጋዜጠኞች መብት የሚሟገተው የሲፒጄ የአፍሪካ ተጠሪ ሙቶኪ ሙሞ በምስራቅ አፍሪካ ሀገሮች የሚካሄዱት ግጭቶች የችግሩ አካል እንደሆኑ ይናገራሉ። በአንድ በኩል መንግስት ስራቸውን መስራት እንዳለባቸው እውቅና አይሰጥም። አልሸባብም አንዳንዴ ጋዜጠኞችን ጠላቶቹ አድርጎ ያያል። ስለዚህ ጋዜጠኞች በሁለቱ መካከል ተጠምደው ነው ያሉት። የኢትዮጵያ የእርስ በርስ ጦርነት ስንመለከት ደግሞ ጋዜጠኞች ደህንነታቸው እንደገና አደጋ ላይ ወድቆ እናገኘዋለን። ሶማሊያዊው ጋዜጠኛ አብደሌ ሞሚን ይህንን ችግር ለመዋጋት ተነስቷል። ጋዜጠኞችንና ውህዳን የህብረተሰብ ክፍሎችን ደህንነታቸውን በሚመለከት እንዲሁም መብቶቻቸውን እንዴት ማስከበር እንዳለባቸው ስልጠና እየሰጠ ነው። ስለዚህ ጉዳይ መጽሐፍም እጽፋለሁ ብያለሁ። ከዚያም በተጨማሪ ከባልደረቦቼ ጋር ሆነን አዲስ ዘመቻ ልንጀምር ዝግጅቱን በማጠናቀቅ ላይ ነን እኔን መሰል ጋዜጠኞች የሚሳተፉበት የማህበራዊ ፍትህ ንቅናቄ ዘመቻ ነው ሌሎችም የሰብአዊ መብት ጉዳዮች ላይ የሚያተኩሩ ሰዎች ይሳተፉበታል ሌላው ለጋዜጠኞች ደህንነት ተሟጋች ድርጅት ኢንተርናሽናል ፕሬስ ኢንስቲትዩት የአፍሪካ ሀገሮች የምክር ቤት አባላትን ለጋዜጠኞች ደህንነት ጉዳይ ቅድሚያ ትኩረት እንዲሰጡና የፕሬስ ነጻነትንም እንዲያስከብሩ ለማሳመን የሚደረጉት ጥረቶች ይህ ነው የሚባል ስኬት አለማምጣታቸው እንዳሳሰበው አስታውቋል ቆንጅትን፣ አመሰግናለሁ ለአመቱ የፕሬስለት የተሰናዳውን ዘገባ። በተከታዩ ርዕስ ደግሞ ቤጂንግና አፍሪቃን እናገናኝ። ቻይና በአፍሪቃ የአረንጓዴ ኃይል ማመንጫ ፕሮጀክቶች ላይ መዋለ ንዋይ ለማፍሰስ የያዘችውን እቅድ ይመለከታል። አፍሪቃ ህዝቧ ከፊል ያህሉ ብቻ የኤሌክትሪክ ኃይል የሚያገኘው ይህን ችግር ነው የቻይና ኩባንያዎችና ቻይና ለመፍታት የሚያስቡት ፕሬዚዳንት ጂንፒንግ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም ተጨማሪ የድንጋይ ከሰል ማምረቻዎችን በውጭ ሀገራት ላለመገንባት ቃል ከገቡ በኋላ ትኩረታቸውን በንፋስና በፀሐይ ኃይል በሚሰሩ የኃይል ማምንጫዎች ላይ መዋልን ዋይ ማፍሰስ መሆኑን ይናገራሉ። ኬት ባርትሌት ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቅርበዋለሁ። ናሚቢያ የሚገኘው የነፋስ ኃይል ማመንጫና በዝምባብዌው ግዙፉ የካሪባ ግድብ ላይ የተሠራው ተንሳፋፊ የፀሐይ ኃይል ማመንጫ የቻይና ኩባንያዎች በያዝነው ዓመት አፍሪካ ውስጥ መዋልን ዋይ ለማፍሰስ ከሚያስቡባቸው አዲሶቹ አረንጓዴ የኃይል ምንጭ ፕሮጀዎች መካከል ናቸው። ቶኒቲዩ በአፍሪቃ ከካርቦን ብክለት ነፃ ኃይል አመንጭው ሪኒውብልስ ኢን አፍሪካ የተሰኘው ኩባንያ ዋና ስራ አስፈጻሚ ናቸው። ቻይና አፍሪቃ ላይ መዋልን ዋይ ፈሰስ ማድረጓ አዎንታዊ ፋይዳ ነው የሚታያቸው። የኤሌክትሪክ አቅርቦት ሃምሳ አራት በመቶ ብቻ በሆነባት አፍሪቃ ያለውን ከፍተኛ የኃይል አቅርቦት እጥረት የሚያሳይ በቅጡ የተደራጀ መረጃ አለ። በአንጻሩም እያደገ የመጣው የምጣኔ ሀብቷ ሀገሪቱ ልታስገኝ የምችለውን ከፍ ያለ ትርፍ ሊያስገኝ የሚችል የንግድ ስራ ዕድል ያሳያል። እንደ አውሮፓውያን የዘመን አቆጣጠር በ2050 ዓ ም የሙቀት አማቂ ጋዝ ልቀትን ወደ ዜሮ ለማውረድ የሚያልመው የፓሪስ ስምምነት ግብ ለስኬት ይበቃ ዘንድ ዓለም አቀፍ ጥረት ይጠይቃል ሲሉ የለንደኑ የኢኮኖሚክስና የፖለቲካ ሳይንስ ትምህርት ቤት ባልደረባ ሊየቢየን ተናግረዋል። በዓለም አቀፍም ሆነ በአህጉር ደረጃ ኔት ዜሮ ወደተባለው እና ወደ ከባቢ አየር የሚለቀቀውን በካይ ጋዝትነት በመቀነስ ወደ ዜሮ የማስጠጋት ሽግግር ወይም እቅድ ለማሳካት ከሁሉም የፋይናንስ ምንጭ ካላቸው ሀገሮች የተሰባሰበ ጥረት ይጠይቃል። ዩናይትድ ስቴትስም በአፍሪቃ በታዳሽ ኃይል ማመንጫ ፕሮጀክቶች ላይ መዋለ ንዋይ እያፈሰሰች ብትሆንም ቻይና የፀሐይና የንፋስ ኃይል ማመንጫዎችን በመስራት በዓለም ትልቁ ሀገር ነች። የቻይና ኩባንያዎች በዓለም አቀፍ ደረጃ በርካታ የታዳሽ ኃይል ማመንጫ መሳሪያዎችን ቢገነቡም ታዳሽነት የሌለውን መደበኛ ኃይል ምንጭ የማምረት አቅም በመገንባቱም ረገድ ከየትኛውም ሀገር ይበልጥ መስራታቸው አልቀርም የሚሉት ኮበስ ቫን ስታንደን ቻይና ግሎባል ሳውዝ ፕሮጀክት የተባለውና ቻይና በአፍሪቃ የምታካሂዳቸውን ስራዎች የሚከታተል ለትርፍ ያልቆመ የዘርፈ ብዙ መገናኛ ብዙሀን ተቋም አባል ናቸው ሺ ጂንፒንግ ለቻይና ነዳጅና የድንጋይ ከሰል አቅርቦቶችን ለማስጠበቅ ተግተው የሚሰሩትን ያክል ተለዋጭ የኃይል ምንጮችንም ለማስፋትና ለማሳደግ የቻሉትን ያህል ጠንክረው በመሥራት ላይ በመሆናቸው የነገሩን ውስብስብ ገጽታ ከዚህ አንጻርም ልብ ማለት ያስፈልጋል። ለምሳሌ ም ያህል የቻይናው ናሽናል ኦፍሾር ኦይል ኮርፖሬሽን እና የፈረንሳዊ ኩባንያ ቶታል ኤነርጂ በአወዛጋቢው የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ መስመር ግንባታ ፕሮጀክት ላይ መዋለ ነዋይ ፈሰስ ያደርጋሉ። ትቾቻቸው ታዲያ ሰዎችን ከቀያቸው ከማፈናቀልና የተፈጥሮ ከባቢ አየር ላይ ጉዳት ከማድረስ ጋር በተያያዙ ፕሮጀክቶቹ ይደቅናሉ የሚሏቸውን ስጋቶች ያነሳሉ። ደጋፊዎቻቸው በአንጻሩ በጣም አስፈላጊ የሆነውን የኤሌክትሪክ ኃይል ወደ ሀገሪቱ የተለያዩ ክፍሎች ያደርሳሉ ባይ ናቸው። በሌላ በኩል በድንጋይ ከሰል ማሰራጫ ጣቢያዎቿ እርጅናና በየዕለቱ የመብራት መቆራረጥ የምጣኔ ሀብቷን እያሽመደመዱ የመጡባት ደቡብ አፍሪካ የኃይል ምንጭ ቀውስ ገጥሟታል። አዲሱ የኤሌክትሪክ ሚኒስትር ኮሲየንሶ ራሞኮፓ የመጀመሪያቸው ካደረጓቸው እርምጃዎች አንዱ ባለፈው ወር ከቻይናው አምባሳደር ቼን ዢያዎ ዶንግ ጋር ተገናኝተው ቻይና እንደምን አገራቸውን ልትረዳ እንደምችል ለማየት ያደረጉት ምክክር ነው። የቻይናው ሂነኒ ግሩፕን በበኩሉ ታዳሽ የኃይል ምንጭ በደቡብ አፍሪካ ለመገንባት እቅድ እንዳለው ተዘግቧል። በሌላ በኩል ቻይና በአፍሪካ በቅርቡ የገነባቻቸውና ለመገንባት ያስተዋወቀቻቸው አብዛኞቹ የአረንጓዴ ኤነርጂ ፕሮጀክቶች በቀደሙት ዓመታት ወደብና የባቡር ሀዲዶች ግንባታዎችን ከመሳሰሉ ግዙፉ የቤልት ኤንድ ሮድ መሠረተ ልማት ውጥኖቿ ጋር ሲነጻጸሩ አነስተኛ የሚሰኙ ናቸው። ወደዛ ሲሄድ ማንም ሰው በመዳ ሲሄድ ማየት አንሻም። ወይዘሮ ሳባ ተክለማርቆስ አጋፔ ሞቢሊቲ ኢትዮጵያ የእንቅስቃሴ ክል ለገጠማቸው ህጻናት፣ አዳጊዎችና ወጣቶች የእንቅስቃሴ አስቻይ የተሽከርካሪ ወንበሮች የሚያደርስ ተቋም ነው። በተቋሙ በተመሰረተ በጥቂት ዓመታት ውስጥ ከበጎ አድራጊዎች በሚያሰባስባቸው ተሽከርካሪ ወንበሮች የብዙዎችን የእንፉቅቅ መንገድ ለማቃናት እየጣረ ይገኛል። ሀብታሙ ስዩም ነዋሪነታቸውን በዩናይት ስቴትስ ካደረጉት የድርጅቱ መስራች ወይዘሮ ሳባ ተክለማርቆስ ጋር አጭር ቆይታ አድርጓል። አይደለም አጋፔ ሞቢሊቲ ኢትዮጵያ የተመሰረተው የዛሬ ሶስት ዓመት ሲሆን የተመሰረተው በዚህ በአሜሪካን ሀገር እና በኢትዮጵያ የተመሰረተ ድርጅት ነው። እንግዲህ አጋፔ ሞቢሊቲ የተመሰረተበት ምክንያት ከብዙ ዓመት በኋላ ወደ አገራችን ኢትዮጵያ በምመለስበት ጊዜ ብዙ አካል ጉዳተኞች ሲፏቀቁ መሬት ላይ ስላየው እኔም ደግሞ ፖሊዮ ተጠቂ ስለሆንኩኝ ያንን አይቼ ከራሴ ሕይወት ጋር ሌት በማረት የዛሬ ሶስት አመት አጋፒ ሞድ ኢትዮጵያ ለመመስረት ተችሏል። እንግዲህ በእነዚህ ጥቂት አመታት ውስጥ ለበርካታ ሕጻናት ታዳጊና ወጣቶች የተሽከርካሪ ወንበሮችን አዳርሳችኋል። በእስካሁኑ ቆይታችሁ ምን ያህል ሰዎችን በዚህ ሰናይ ተግባር ተጠቃሚ አድርጋችኋል? በዋነኝነትስ የምታተክሩባቸው ስፍራዎች ቦታዎች አሉ ወይ? እስካሁን አጋፔ ሞቢሊቲ ኢትዮጵያ ወደ ስድስት ኮንቴነሮች ያስገባ ሲሆን እስከ አንድ ሺህ ስምንት መቶ ውልቸሮች አስገብተናል። ብዙ ተጠቃሚዎችን የምናደርገው በተለይ ህጻናት ላይ ፎከስ እናደረጋለን። ፒዲያትሪክ ውልቸር ላይ ፎከስ እናደረጋለን። እና ያው ለትልልቅም ሰዎች ስፔሻል ኒድ ለሚያስፈልጋቸውም ሰዎች ነው ውልቸሩ የምናመጣው በተለያየ ክልሎች ነው የምንሰጠው። እስካሁን ሁሉም ክልል ሰተናል ከትግራይ ውጭ መስተቀር ማለት ነው። ያው የትግራይ እንደምታውቁት ትራንስፖርቴሽን ፕሮብለም ስላለ ሌሎችም ክልሎች በሙሉ ዲስትሪቢዩት አድርገናል። ይሄ ስራ እንግዲህ ውጤቱ እጅግ አስደሳች ቢሆንም የራሱ ፈታኝ ነገሮችና ተግዳሮቶች ያሉት ይመስለኛል። በእስካሁኑ የስራ ዘመናችሁ የገጠሟችሁ ዋነኛ ተግዳሮቶች ምን ነበሩ? ያው ትልቁ አንድና አንድ ትልቁ ችግር ያለብን ሁለት ነገሮች ናቸው። አንደኛው ያው ውልቸሩን ለመላክ በኮንቴነር ከአሜሪካን ሀገር ነው የምንልከው፣ ደግሞ አንደኛውን ደግሞ ከቻይና ነው የምንልከው እና ውልቸሮችን በነፃ ብናገኛቸውም ትራንስፖርቴሽን መክፈል አለብን። ከአሜሪካ ወደዚህ ለመክፈል ለመላክ ለምሳሌ እስከ አስር ሺህ ወይ አስራ አምስት ሺህ ዶላር ይፈጃል። ከቻይና ደግሞ የሚላከው ወደ አምስት ሺህ ዶላር ይፈጃል። እሱ አንደኛው ትልቁ ቻለንጃችን ነው። ያው ከዶኖራችን ከተለያዩ ሰዎች እየለመንን ነው ይሄን የምናደርገው። ሁለተኛው ደግሞ እዚህ ኢትዮጵያ ውስጥ ቤኔፊሸሪዎችን ማግኘት ማለት ውቸውን ተቀባዮችን ማግኘት ደግሞ አንዱ ቻለንጅ ነው። አንዳንዴ ደራይት ፒፕል አናገኝም። ህጻናቶች በተለይ በየቦታው ተዘግቶባቸው ነው ያሉት። እነሱን ደግሞ ለማውጣት በጣም ችግር አለ። እና ትልቁ ሁለቱ ቻለንጅ ነው እንግዲህ አሁን ያለብን። እንግዲህ እስካሁን ድረስ ከረዳችኋቸው ካገዛችኋቸው ሰዎች ያገኛችሁት ምላሽስ ምን ይመስላል? የስራችሁን ውጤት ከሰዎቹ ምላሽ አግኝታችሁት ይሁን? አዎ በጣም በጣም ብዙዎቹ በተለይ በክልል አካባቢ የአማራ ክልል ኦሮሚያ ክልሎች አካባቢ ውልቸር ለመስጠት በሄድን ቁጥር አንዱ በጣም ሰፕራይስ ያደረገኝ ነገር ብዙዎቹ ለሰላሳ ምናምን ዓመት አርባ ዓመት ሰማንያ ዓመት ሁሉ አካል ጉዳተኛ የሆኑ አሉ እና ውልቸር ተረክበው አያውቁም በህይወታቸው ማለት ነው። እና ብዙዎቹ በእንባ ነበር ውልቸሩ ሲቀበሉ የነበረው ልክ በቃ እግር ያገኘን እያሉ ሲያለቅሱ ነበረ። እና በጣም አሁን አርባ ምንጭ ነው ሰሞኑን ሄጅ የመጣሁት አርባ ምንጭ ውስጥ የምንሰጣቸው በቃ ለብዙ ዓመታት ሙችር አይተዋያል፣ እና በጣም ጨለማ ከሆነ ክፍል ውስጥ አወጣሽን፣ ቢያንስ ፀሐይ ደን እንሞቃለን እያሉ በጣም ነው የተደሰቱት። እና ህፃናቶች ደግሞ ትምህርት ቤት ለመሄድ ጀምረዋል። እናቶች ደግሞ የእናቶች ወገቡ አርፏል። ያው ትምህርት ቤት የሚሄዱ ልጆች ካሉ እናቶች እያዘሉ የአስር አመት ልጅ የሰባት አመት ልጅ እያዘሉን የሚሄዱት ብዙዎቹ በጣም ደርስ ብሏቸዋል። እረፍት አግኝተ በእነዚህ ጥቂት አመታት ይህንን ሰርታችኋል። የመጪ ዘመን እቅዳችሁስ ምንድን ነው የሚሆነው? አመታቱ ሲጨምሩ እንቅስቃሴያችሁ ሲሰፋ፣ ልደርሱበት የምትፈልጉት ግብ ህልም ምንድን ነው? እንግዲህ እግዚአብሔር ከፈቀደ እንግዲህ በሁለት ሺህ ሰላሳ እስከ መቶ ሺህ ውልቻዎችን ለማስገባት እናስባለን እና እያንዳንዱ እንግዲህ አጋፒ ሞብሊቲ ኢትዮጵያ ትልቁ አላማው መሬት የመፏቀቅ ዘመን አበቃ በሚል ነው። ማንም ሰው መሬት ሲፏቀቅ ማየት አንፈልግም እና ማንም ሰው መሬት ላይ ትች ብሎ አካል ጉዳተኛው ሲለምን ማየት አንፈልግም እና ሁሉ ሰው ልኬን እንዲያገኝ ስለሆነ እንግዲህ የሚቀጥለው ወደ ሰባት አመታት እስከ አስር ዓመታት ድረስ መቶ ሺህ ዊልቸሮችን አምጥተን ለእያንዳንዱ ክልል እናከፋፍላለን ብለን እንጠብቃለን። እጅግ በጣም አመሰግናለሁ። ወይዘሮ ሳባ ተክለ ማርቆስ አጋፔ ሞባይልቲ ኢትዮጵያ ስለተሰኘው በርካታ አካል ጉዳተኞችን በተሽከርካሪ ወንበሮች ልገሳ ስለሚደግፈው ተቋም ለአድማጮች ስለነገርሽልን በእጅጉ አመሰግናለሁ። በጣም አመሰግናለሁ። የወይዘሮ ሳባ ስራ በእጅጉ ያበረታታል። ሀብታሙ አመሰግናለሁ። የኢትዮ ጃዝ ትኩሳት የመጨረሻው ቅንብር ነው። በኢትዮጵያ ሙዚቃ ወርቃማ ዓመታት የ1960ዎቹና ሰባዎቹ ሙዚቃዎች ለመዘከር ባለፉት አራት ዓመታት የኢትዮ ጃዝ ፌስቲቫል አዲስ አበባ ውስጥ በተከታታይ ሲታይ ቆይቷል። ፌስቲቫሉም ከአመት እስከ አመት ሞቅና ደመቅ እያለ መቀጠል ችሏል። የኢትዮጵያዊ ቀለም ያለው ኢትዮ ጃዝ የተሰኘው የጃዝ ሙዚቃ ስልትም በዓለም ላይ ተወዳጅ እንደሆነ ይነገርለታል ትለናለች ኤደን ገረመው። በዚሁ ዙሪያ የተዘናዳውን የሮይተርስ ዘገባ እንደሚከተለው ባቀናበረችበት ኢትዮጵያዊ ሳክስፎን ተጫዋች ለታሪክ ጥላሁንና ባንዱ በአዲስ የጃዝ ፌስቲቫል ላይ ታዳሚዎቻቸውን አዝናንተዋል። ይህ የሁለት ቀናት ፌስቲቫል እንደ ኤሮፓያን አቆጣጠር በ2019 የኢትዮ ጃዝ ወርቃማ ዘመናትን ለማሰብ በሙዚቃ ወዳጆችና በወጣቱ ትውልድ የተጀመረ ነው። ምንም እንኳን የኢትዮጵያና ና የአሜሪካ የጃዝ ድብልቅ የሆነው ይሄው የኢትዮ ጃዝ ከኢትዮጵያ ይልቅ በውጭ ሀገራት ይበልጡን ተወዳጅ ቢሆንም ለታሪክና ሌሎች ኢትዮጵያውያን ጃዝ ሙዚቀኞችም በሀገር ውስጥ ቀድሞው የነበረውን እውቅና ዳግም ያገኛል ብለው ያምናሉ። ስለዚህ ኢትዮጵያዊ የሆነውን ስሜት ከአሜሪካን ጃዝ ጋር ቀላቅሎ አዲስ ኢትዮጵያዊ ጃዝ፣ ኢትዮጃዝ የሆነ ስሜት ያለው ነገር ሀምሳ ዓመት በላይ የቆየ ስታይል ነው። ኢትዮጵያውያን ብቻ አይደሉም የሚጫወቱትም ስለዚህ ኢትዮጵያ ውስጥ ትንሽ ሊሆን ይችላል እንጂ ዓለም ላይ ግን በደንብ የታወቀ ስታይል እና ብዙ ኢትዮጵያ ያልሆኑ ሰዎች የሚጫወቱት ስታይል ሆኗል ብዬ አምናለሁ። የመርሃ ግብሩ ታዳሚዎች የሚወዷቸው አርቲስቶች መድረኩን ሲይዙ በሆታ ይቀበላሉ። እንደ ጆርጋ መስፍን ያሉ ሙዚቀኞችና ሙዚቃ አቀናባሪዎችም ወጣቱ ትውልድ የኢትዮ ጃዝ አድናቂን ይላሉ። የአሁኑ ትውልድ በኢትዮ ጃዝ ላይ ፍላጎት አለው። ወጣት አርቲስቶች ሳይቀር የድሮውን ዘፈኖች በስራቸው ላይ ለማስመሰል ይሞክራሉ። የሙዚቃ ድግሶች ላይ ስንጫወት ወጣቶች የምታደርጉትን ቀጥሉበት እያሉ በጣም ነው የሚያበረታቱን። በጣም ደስ የሚል ነው። የኢትዮጵያ ባህላዊ ሙዚቃዎችን ከምዕራባውያን ጋር አቀላቅሎ መጫወት እንደ አውሮፓውያን አቆጣጠር በ1950 በአርመናዊው የሙዚቃ ሰው በነርሰስ ናልባንዲያን የተጀመረ ሲሆን ብዙዎችም ይሄ ታላቅ የሙዚቃ ግኝት ነው ብለው ያምናሉ። ከፌስቲቫሉ አዘጋጆች መካከል አንዱ የሆነው ተሾመ ደግሞ ኢትዮ ጃዝ የሀገሪቱ ያልተነካ ቅርስ ነው ይላል። ሀገራችን ያልተጠቀምንበት ትልቅ ሀብት አለን። ውችዝ ኢትዮ ጃዝ ሌሎቹ ሀገሮች የሚጠቀሙበትን የሙዚቃ ስታይል እየፈለጉ አላገኙትም። ኤደንን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለአርብ ምሽት የያዝነውንም በዚሁ ያበቃል። ነገ ቅዳሜ ምሽት ሶስት ሰዓት ላይ እንገናኝ። በእኛ በኩል ሰላም ደህና አደሩ። ከዛ ደግሞ ትምህርት ቤቶች ያስፈልጋሉ። ክቡራትና ክቡራን አድማጭ ተመልካቾቻችን ጥቂት ሰከንዶች ቀርተዋል። ልዩ ልዩ ዝግጅቶች ነገ ይጠብቋቸዋል። በድጋሚ ሰላም